ጋቢና ቪኦኤ፣ ጋቢና ቪኦኤ! ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ በኢትዮጵያ የሚገኙ የተቃዋሚ ፓርቲዎች በሀገሪቱ በአሁኑ ወቅት እየተከሰቱ ያሉ ተቃውሞዎችን አስመልክቶ መግለጫ በመስጠት ላይ ናቸው። የኢትዮጵያው ፕሬዝደንት ሁሉን የፖለቲካ ፓርቲዎች በወቅታዊ ጉዳዮች ላይ እንዲያወያዩ የመላው ኢትዮጵያ አንድነት ድርጅት መያዝ ጠይቋል። እሳቸው ገለልተኛ ሆነው ገለልተኛ የሆነ አካል አቋቁመው ያ ገለልተኛ የሆነ አካል የራሱ ችግር በራሱ የሚፈታ የሀገሩ ችግር በሀገሩ ልጆች የሚፈታ ና ገለልተኛ የሆነ አካል ይሄ ችግር እንዲፈታ ሲያደርጉ መያርስን እምነቱ ነው። የፓርቲው ምክትል ፕሬዚዳንት ሙልጌት አበበ ናቸው። በሌላ ዜና የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሰሞኑን ያወጣውን መግለጫ በመንግስት ቁጥጥር ስር የሚገኙ የመገናኛ ብዙኃን አዛብተው አቅርበውብኛል ሲል ሙሉ መልእክቱን ይፋ አድርጓል። የሕዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው። ዋነኛው ይዘቱ ይሄ ነው። በሌላኛው ዘገባችን በዩናይትድ ስቴትስ የመሪነት ስልጠና ያገኙ ወጣቶችን በተከታታይ ስናቀርብ ቆይተናል። የለውጥ ሀሳቦቻቸውን ለእናንተ እናደርሳለን የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት። የናይጄሪያ ባንኮች በአመት እስከ መቶ ቢሊዮን ዶላር ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ ሀገር ያልተለመደ ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠር ላሉ የሚሽቱ ዜናዎች ጽዮን ግርማ ነኝ። በዓለም እጅግ አደገኛ ከሚባሉት ከተማዎች አንዷ በሆነችው በሶማሊያ መዲና መቋዲሾ ውስጥ የመጽሐፍት ፍቅር የፍንዳታ ፍራቻን ማሸነፉ ተገልጿል። መቋዲሾ ውስጥ የተደረገው የመጽሐፍ ትርኢት አዘጋጆች እንደሚሉት በመጀመሪያው የመጽሐፍ ትርኢት ቀን ሁለት ሺህ የሚሆኑ ሰዎች በመቶዎች የሚቆጠሩ መጽሐፍት ለማገላበጥ በቦታው ተገኝተዋል። የመጽሐፍት ትርኢቱ ለአስር ዓመታት ያህል በሀገሪቱ ሲያጋጥሙ በነበሩት ግጭቶችና ውድመት እንዲሁም አልሸባብ ከሚያደርሳቸው ብዙ ሕይወት ያጡ ጥቃቶችን ለመወጣት ሀገሪቱ በምታደርገው ጥረት የተለያዩ ገጽታዎቿን እንደሚያሳይ ተዘግቧል። ምስራቅ ቱርክ ውስጥ ዛሬ ማለዳ ፖሊስ ጣቢያ ጠገብ በፈነዳ ቦምብ ቢያንስ ስድስት ሰዎች ሲገደሉ ከአንድ መቶ ሀያ በላይ የሚሆኑት እንደቆሰሉ ታውቋል። የመጀመሪያው ፍንዳታ በቫን ክፍለ ሀገር የተፈጸመ ሲሆን አንድ ፖሊስና ሁለት ሲቪሎች ተገድለዋል። ሀያ ፖሊሶች የሚገኙባቸው በርካታ ሰዎች ደግሞ ቆስለዋል። ከጥቂት ሰዓታት በኋላ ደግሞ አንድ ሌላ ቦምብ ኢሌግዚ በተባለው የፖሊስ ጣቢያ የአትክልት ቦታ ላይ ፈንድቶ ሶስት ሰዎች መገደላቸው ታውቋል። ቢያንስ አንድ መቶ የሚሆኑት ደግሞ ቆስለዋል ተብሏል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ ቡድን የለም። ባለስልጣኖች ግን ከቅርብ ወራት ወዲህ በምስራቅ ቱርክ ተመሳሳይ ጥቃቶች ሲካሄድ የቆዩት የኩርድ አማጽያን ተግባር ሊሆን ይችላል እያሉ ነው። በተያያዘም እዚሁ ቱርክ ውስጥ የቱርክ ፖሊሶች ዛሬ ማለዳ ወደ ሁለት መቶ የሚጠጉ ስርዓት ማዘዣዎችን አውጥተዋል። ከአንድ መቶ በላይ በሚሆኑ ቦታዎች ላይ አሰሳ አካሂደዋል። መንግስት የመፈንቅለ መንግስቱን ሙከራ ያቀነባበሩት በዩናይትድ ስቴትስ የሚገኙት ኢማም ፋታላህ ጉለን ናቸው ይላል። የሚፈለጉትን ሰዎች ታዲያ ከእሳቸው ጋር ግንኙነት አላቸው ተብለው የሚጠረጠሩት ናቸው። ፍተሻውን የሚመሩት የቱርክ ፋይናንስ ፖሊሶች ሲሆኑ በንግድ ተቋማትና ለጉለን ሃይማኖታዊ ንቅናቄ ገንዘብ በሚያዋጡ ደጋፊዎች መካከል ያለውን ግንኙነት ለማጣራት ነው። እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 15 ቀን በተካሄደው የመፈንቅለ መንግስት ሙከራ ቢያንስ ሁለት መቶ ሰባ ሰዎች ተገድለዋል። መንግስት በፉታላህ ጉለን ተቀነባበረ በሚለው የመፈንቅስ ሙከራ በብዙ ሺዎች የሚቆጠሩ ፖሊሶችና ወታደራዊ ሰራተኞች ተሳትፈውበታል፣ ይላል። ከዚያን ጊዜ አንስቶ መንግስት ከመፈንቅለ መንግስቱ ሴራ እጅ አለባቸው ብሎ የሚጠረጥራቸውን ሰዎች ማፈስ ጀምሯል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በኢትዮጵያ የሚገኙ የተቃዋሚ ፓርቲዎች መካከል ሁለቱ በሀገሪቱ በአሁኑ ወቅት እየተከሰቱ ያሉ ተቃውሞዎችን አስመልክቶ ሀሳብ እየሰነዘሩ ነው። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ ከኢትዮጵያ የተቃዋሚ ፓርቲ ድርጅቶችና ና ከህዝብ ወኪሎች ጋር በሀገሪቱ ወቅታዊ ሁኔታዎች ዙሪያ የምክክር መድረክ እንዲያዘጋጁ የመላው ኢትዮጵያ አንድነት ድርጅት መያድ ጠይቋል። ፕሬዚዳንቱ ከአንድ ወር በፊት የፓርቲውን አመራሮች ማነጋገራቸውን ያስታወሰው መያድ በጎ ያለውን ጅምር እንዲቀጥሉበትና መድረኩን እንዲያሰፉ ጠይቋል። የድርጅቱን አመራር አባላት አነጋግሮ እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል። የመያድ ጥሪ መነሻ ይፋ ሳይደረግ የቆየው የፓርቲው አመራሮችና የአገሪቱ ፕሬዝዳንት ውይይት ነው። በአዲስ አበባ ያለውን የቤቶች መፍረስ እንደዚሁም በኦሮሚያ ና በአማራ ክልሎች ያለውን ወቅታዊ ሁኔታ አስመልክቶ ለአገሪቱ ጠቅላይ ሚኒስትር፣ ለፕሬዝዳንቱ፣ ለተወካዮች ምክር ቤት አፈ ጉባኤ ና ለፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ መጻፉን ፓርቲው አስታውሷል። ደብዳቤውን የተመለከቱት ፕሬዚዳንት ዶክተር ሙላቱ ተሾመ ታዲያ የፓርቲውን አመራሮች ወደ ቤተ መንግስት በመጥራት አነጋግረዋል። በብሔራዊ ቤተ መንግስት ተገኝተው ከፕሬዚዳንቱ ጋር የተወያዩት የመያድ ሊቀመንበር ዶክተር በዛብህ ደምሴና ተቀዳሚ ምክትል ሊቀመንበር አሰፋ ሀብተወልድ መሆናቸው ተገልጿል። ውይይቱ በአንድ አጀንዳ ላይ ብቻ ቢያተኩርም በጎ ጅምር እንደነበር የመያዱ ሊቀመንበር ዶክተር በዛብህ ደምሴ ይናገራሉ። የዛሬ አንድ ወር ገደማ ነው ይመስለኛል። አቶ እስክንድርም ነበር ከዚህ ያንን የላፍቶን በተመለከተ ሰዎቹን እዚህ አምጥተን በብዛት አነጋገሩን። የቤቱ መፍረስ የሚያሳዝን መሆኑ ያሳዝናል። በክረምት ምንም እንኳን ሕጋዊ ባይሆንም ቤቱ በክረምት መፍረስ አልነበረበትም። ከአሁን በኋላ አይፈርስም። እንደዚያ አይነት የነገሩ ሌላው እኛ ቅድም እንደተናገርኩት እኛ ብቻ አይደለንም የኢትዮጵያን ፖለቲካ ልንፈታ የምንችለው ጉዳዩ የሚመለከታቸው በሙሉ ከመንግስት ጋር መወያየት አለባቸው። ይሄ ጥሩ ጅማሮ ነው። ሌላውንም እንደዚሁ አንድ ላይ አሰባስቦ ማነጋገር ያስፈልጋል ብለን አስረድተናል። እና ሌላም አስፈላጊ የሆነውን በሙሉ እኔም አቶ አሰፋም ነግረ ናቸዋል። የመጀመሪያ የሆነው የፕሬዝዳንት ዶክተር ሙላቱ ተሾመና የተቃዋሚው መኢአድ አመራሮች ውይይት ለቀጣይ ግንኙነት መንገድ የጠረገ ይመስል እንደነበር ያብራሩት ደግሞ ተቀዳሚ ምክትል ሊቀመንበሩ አቶ አሰፋ ሀብተወልድ ናቸው። ሄደን ንግግር ባደረግንበት ጊዜ መጀመሪያ የተናገሩት ዶክተር ሙላቱ ናቸው። በእውነቱ ጥሩ ንግግር ያደረጉት ዶክተር በዛብህ ቀጥሎ ተናገሩ። መግባባት የተሞላበት ነበረ ንግግራችን። በተጨማሪ ዶክተር ሙላቱ ምንድነው ያሉት፣ እያንዳንዳችን ለሀገራችን በቅንነት ማሰብ አለብን። እኔ ርዕሰ ብሔር ስለሆንኩ ከማናቸውም የፖለቲካ አካባቢ ነፃ ነኝ። በሀገር ጉዳይ እንመካከራለን። ርዕሰ ብሔር ወገንተኛ አይደለም። ለሁሉም ፖለቲካ ፓርቲ እኩል ነኝ። ጠርቼ ሁሉንም አማክራለሁ። ስለዚህ እያንዳንዳችሁ ለአገራችሁ ሰፋ ባለ ሁኔታ አስቦ ጠርቼ የማማከሩን ነገር እገፋበታለሁ ብለው ነው። የተለያየ ነው። ነገር ግን እስከዛሬ ተጠርተን ያደረግ ነው ምንም አይነት ንግግር የለም። የዚህ አይነቱ ጅምር መቀጠልና ከፍ ወዳለ መድረክ ማደግ አስፈላጊ መሆኑን የመያድ አመራሮች ተናግረዋል። አሁን ባለው ሁኔታም ፕሬዝዳንቱ ገለልተኛ መሆናቸውን ሊያስመሰክሩ ሁሉንም ወገኖች ያሳተፈ የውይይት መድረክም ሊያዘጋጁ እንደሚገባ አስረድተዋል። የመያድ ምክትል ፕሬዝዳንት ሙልጌታ አበበ ይህንኑን ያብራሩት መንግስትንም ሌሎቹንም ፓርቲዎች፣ እንዲሁም ይመለከተናል የሚሉትን ሰዎች ሁሉ ገለልተኛ ሆነው ገለልተኛ አካል እንዲቋቋም እንዲያደርጉ እንጠብቃለን። ገለልተኛ አካል ሆነው ገለልተኛ አካል ተቋቁሞ ህዝቡ ይወክለኛል፣ ጥያቄን ሊመልስልኝ ይችላል፣ ሊያቀርብልኝ ይችላል፣ ሊያስረዳልኝ ይችላል የሚለውን ከላይ ከትልቁ ቦታ ጀምሮ እስከ ታች እስከ ቀበሌ ድረስ ያለው ህዝብ የሚወክለው ገለልተኛ የሆነ አካል ተቋቁሞ ብሔራዊ የሆነ እርቅ ሊመሰርት የሚችል አካል በትክክል ህጉ እንደሚለው እና እንደ ቦታው እንደ ቦታው እንደ ፕሬዝደንቱ ቦታ እንደ እሳቸው ቦታ እንደ ቦታቸው ሆነው ገለልተኛ ናቸው ነው የሚለው ቦታው ገለልተኛ ሆነው ገለልተኛ የሆነ አካል አቋቁመው ያ ገለልተኛ የሆነ አካል የራሱን ችግር በራሱ የሚፈታ የሀገሩ ችግር በሀገሩ ልጆች የሚፈታና ገለልተኛ በሆነ አካል ይሄ ችግር እንዲፈታ እንዲያደርጉ መኢአድ ጽኑ እምነቱ ነው። በመላው ኢትዮጵያ አንድነት ድርጅት መኢአድ የተንጸባረቁትን ሀሳቦች በተመለከተ ከፕሬዚዳንቱ ቢሮ ምላሽ ለማግኘት እየሞከርኩ ነው፤ እንደተሳካ ይዤ ቀርባለው። መያድ እንደዚህ አይነቱን ጥሪ ያቀረበው ወቅታዊው ሁኔታ እንዳሳሰባቸው የገለጹ የተለያዩ ተቃዋሚ ፓርቲዎች መግለጫ እየሰጡ ባሉበት ወቅት ነው። ወቅታዊው የኢትዮጵያ ሁኔታና የፕሬዝዳንቱ ሚና ለበለጠ ውይይት የሚጋብዝ የምሁራንን አስተያየትም የሚጠይቅ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ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 የኢትዮጵያን ዲሞክራሲያዊ ፓርቲ ኤዴፓ ሰሞኑን ያወጣውን መግለጫ የመንግስትና የመገናኛ ብዙኃን አዛብተው አቅርበውብኛል ሲል ሙሉ መልእክቱን ይፋ አድርጓል። ሀገር አቀፍ የፖለቲካ ድርጅቶች የጋራ ምክር ቤትም የማቋቋሚያ አዋጁንና የመተዳደሪያ ደንቡን የሚጥስ መግለጫ እንዳወጣ ጠቅሶ እርምጃ እንደሚወስድም አስጠንቅቋል። መለስካቸው አማሃ ዝርዝሩን ይዟል። ፓርቲው ዛሬ በጽሁፍ ባሰራጨው መግለጫ እንዳለው ነሐሴ 6 ቀን 2008 ዓ.ም እና ከዚያም በፊት የሰጣቸውን ጋዜጣዊ መግለጫዎች የተለያዩ የመንግስት ሚዲያዎች በተዛባ መንገድ ከማቅረብ አልተቆጠቡም። የጽሑፍ መግለጫው አክሎም በመንግሥት ቁጥጥር ስር ናቸው ያላቸውን የመገናኛ ብዙሃን ተቋማት ማለትም የኢትዮጵያ ዜና አገልግሎት፣ ፋና አዲስ ዘመን ጋዜጣና የአማራ ብሔራዊ ክልል ቴሌቪዥን የፓርቲውን መግለጫ ይዘት አዛብተው እንዳቀረቡ ይከሳል። በወቅቱ የፓርቲውን መግለጫ ይዘት በማስታወስም ተቋማቱ የዘገቡበትን አቅጣጫ ለቪኦኤ የገለጹት የፓርቲው የድርጅት ጉዳይ ኃላፊ አቶ ኤርሚያስ ባልከው የዛሬውን መግለጫ ዓላማ አስረድተዋል። የህብረተሰቡን ጥያቄ ቆሞ ማዳመጥ እንዳለበት እና የመንግስት ባለስልጣንም የህዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው ነው ዋነኛው ይዘቱ፣ ይሄ ነው። ግን በተለየ መልኩ ህብረተሰቡ እያነሳው ያለው ጥያቄ የሚወገዝ አይነት ቅርጽ እንዳለው አድርገው በተለያዩ ሚዲያዎች ላይ እየተገለጸ የነበረበት ሁኔታ አለ። ይሄ ተገቢ አይደለም። የመግለጫው ሙሉ ይዘትም የማያንጸባርቅ መሆኑ ህብረተሰቡ፣ የኢትዮጵያ ህዝብ እንዲረዳው ያስፈልጋል ከሚል እምነታችን ነው። ይሄ መግለጫ እንደገና እንዲወጣ ምክንያት የሆነው የኢዴፓ የጽሁፍ መግለጫ ነሐሴ አስር ቀን አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ያወጣውን መግለጫም ህግን የጣሰ ነው ይላል። የምክር ቤቱን ማቋቋሚ አዋጅና መተዳደሪያ ደንቡን አንቀጾች በመጥቀስም በምክር ቤቱ የሚደረስበት ማንኛውም ውሳኔ በጋራ ስምምነት ብቻ መሆኑን እየታወቀ ኢዴፓ ያልተስማማበት ውሳኔ የምክር ቤቱ ውሳኔ ሆኖ በመገናኛ ብዙኃን መገለጹን በጽኑ ተቃውሟል። የኢዴፓን አቋምና የሌሎችን የምክር ቤት አባላት አቋምም ምን እንደነበረ አቶ ኤርሚያስ ያስታውሳሉ። ኢዴፓ በጋራ ምክር ቤቱ ስብሰባ ላይ ያቀረበው ሀሳብ ግልጽ ነው። መንግስት ህዝቡ ለሚያቀርበው ጥያቄ ተገቢና አፋጣኝ ምላሽ መስጠት አለበት። ህብረተሰቡ ይሄንን ሰላማዊ በሆነ መንገድ ጥያቄዎችን የማቅረብ መብት አለው፣ ህገ መንግስታዊ መብት አለው። ህዝቡ ሰላማዊ በሆነ መንገድ ተቃውሞውን፣ ጥያቄውን ማቅረብ ይችላል። መንግስት ህዝቡ ለሚያቀርበው ጥያቄ አፋጣኝ የሆነ ምላሽ መስጠት አለበት። ኢዴፓ በዚህ የጽሑፍ መግለጫው የጋራ ምክር ቤቱ ህግን የሚጥስ ተግባሩን በሦስት ወር ጊዜ ውስጥ የማያስተካከል ከሆነ ኢዴፓ ከጋራ ምክር ቤቱ ሊለቅ እንደሚችልም ከወዲሁ ያሳውቃል ሲል አስጠንቅቋል። አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰኘው አካል ገዢውን ፓርቲ ኢህአደግን ጨምሮ የኢትዮጵያን የምርጫ ስነ ምግባር ደንብን የፈረሙ ተቃዋሚ ፓርቲዎች አባል የሆኑበት ስብስብ ነው። መድረክና ሰማያዊ ፓርቲ ቀደም ሲል ደግሞ አንድነት ለዴሞክራሲና ለፍትህ ፓርቲ የስነ ምግባር ደንቡን ስላልፈረሙ አባላት እንዳልሆኑ የሚታወስ ነው። የመላ ኢትዮጵያ አንድነት ድርጅት መያድም ረዘም ካለ ጊዜ ወዲህ የምክር ቤቱ አባል እንዳልሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Tamulahinook Zimato and the Coman Zamato and the Coman Yani Mahinock. ሊሄድ ነው ጀርመን መቼ እንደሆነ አይታወቀ አንድ ብር ተሸልመሻል። ዛሬ ቡሄ ነው በነገራችሁ ላይ ትቬዋ ማሪክ ላይ እስኪ የቡሄ ትዝታዎቻችሁን አካፍሉን። በቀጥታ የምትከታተሉን ግጥሞችም ካሏችሁ እስኪ ለእኛም ለራሳችሁም ለጓደኞቻችሁም አሰሙ፣ ወደ እናንተ እናመጣለን። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለበዓሉ አደረሳችሁ። በል በሰላም አደረሳችሁ ላለን ሙል ሙሉን ተጋበዙልን። እንግዲህ ወደ ፕሮግራሞቻችን ስንመለስ ከማንዴላ ዋሽንግተን የወጣቶች መሪነት መርሃ ግብር ተሳታፊ ኢትዮጵያውያን ጋር ያደረግነው ውይይት ይቀጥላል። በ36 የዩናይትድ ስቴትስ የትምህርት ተቋማቶች የመሪነት ችሎታቸውን ሲያዳብሩ የቆዩት ወጣቶች በመርሃ ግብራቸው መጨረሻ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ተገናኝተው ተወያይተው የሚበዙት ወደ ሀገራቸው ተመልሰዋል። ከሄኖክ ጋር ያደረጉትን ቆይታ እናሰማችሁ። አብርሃም እንድሪያስ እባላለሁ። አብርሃም እንድሪያስ የሚል ፌስቡክ ላይ ፈልጋችሁ አድብ ታደረጉኝ። በቢዝነስ እና ኢንተርፕነርሺፕ እንዲሁም አግሪፕነርሺፕ ግብርናንና ኢንተርፕነርሺፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ እያልኩ እግዚአብሔር ያክብርልኝ መጥቻ ያረጣ ሌላ። እኔ ግሩም አሰፋ እባላለሁ። ልታገኙ ከፈለጋችሁ ፌስቡክ ላይ ግሩም አሰፋ ጂአር ደብል ኦኤም አሰፋ ነው። በዛ መልኩ ልንገናኝ እንችላለን። ከፊልምና ከስቶሪቴሊንግ ጋር የተገናኘ ማንኛውም አይነት ስራ መስራት የሚፈልግ ሰው ካለ አብሬያችሁ ልሰራ ሙሉ ፈቃደኛ ነኝ። ማዘርን ሰላም ብሉል። በነገራችሁ ላይ ሰፈሬ ልጅ ነ ሽሮ ሜዳ እናቱ እኔ ኤለመንታሪ ትምህርት ቤት የተማርኩበት ያስተምሩ ነበር ላስ እንደማይገባ የጠርጥሪያ እሺ፣ አመሰግናለሁ። እኔ ምህረት አምሳሉ ባላለሁኝ። ፌስቡክ ፔጅ ምህረት አምሳሉ ኤምኤኤች አርኢቲ አምሳሉ። ትዊተር ላይም አለሁኝ አክቲቭ ነኝ። ምህረት አምሳሉ። ማንኛውንም የእናቶችና የህፃናት ጤናን በሚመለከት እንዲሁም ደግሞ የሴቶች ትምህርት ላይ ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ። ሞላሊ በላይ ይባላለሁ። በኮንደር ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሊ በላይ ብላችሁ ታገኙኛላችሁ። በተለያየ የማስተማር የምርምር ና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ እመልሳለሁ። አመሰግናለሁ። እንግዲህ ፕሬዚዳንት ኦባማ ስለ መሪነት ሲናገሩ ስለ ራሳቸውም ልምድ ሲገልጹ ነበረ። በንግድም በፖለቲካም ማንኛውም ነጋዴ ሀብታም ልሁም ብሎ አይደለም የሚነሳው ለውጥ ላምጣ ብሎ የተነሱ የስቲቭ ጆብስን ሁኔታ አንስተዋል። የምትሰራውም ስራሱን ነው ለውጥ ለማምጣት ለገበሬዎች የማያገኟቸውን አገልግሎቶች ማቅረብ ነው። ፈተናዎች እንዳሉ ከዚህ በፊት ተነጋግረናል። እስኪ ፈተናዎች እንዴት እንደምትወጣቸው እንነጋገር። አገልግሎቱን ማድረስ አንድ ጉዳይ ነው፣ ግን ከዛም አልፎ የገንዘብ ጉዳይ አለ፣ የአቅም ጉዳይ እሱን፣ በኢትዮጵያ ያለውን ሁኔታ ስትገለጽ፣ ፋይናንሱን በተመለከተ ስታርታፕ ሲኮን የምትጀምረው ትንሽ ገንዘብ ይዘህ ነው። ስለዚህ ቨርቲክሊ ወደ ላይ በምታድግበት ወቅት በቂ ገንዘብ ስለማይኖርህ የምታስበውን ነገር ለማስፈጸም ከሰዎች ገንዘብ ትበደራለህ፣ ከድርጅቶች ገንዘብ ትበደራለህ፣ ከባንክ ገንዘብ ትበደራለህ። እነዚህ ገንዘቦች ደግሞ የሚመለሱ ናቸው። ቢዝነስ በአሰምሽን ነው ብዙ ጊዜ የሚሰራው ጥናት ላይም ቢሆን ገበያ ትክክል ይሆናል ደንበኛ ይከፍለኛል፣ ዝናብ በትክክል ይዘንባል፣ ገበሬው ምርት ይኖረዋል ብለህ አሲዩም አድርገህ ስለዚህ እኔም ገንዘቤን አገኛለሁ ብለህ ነው የምትሄደው። ከዚህ ፋክተሮች ውስጥ አንደኛው በማይሆንበት ወቅት ገንዘብህን አታገኝም፣ ኮሚትመንትን መወጣት አትችልም። ስለዚህ አልተሳካልኝም ብሎ የማሰብ ወይም ቢዝነሱን እስከመተው ማሰብ አይነት ደረጃ ትደርሳለህ። በዛ ጊዜ ወቅት ግን መጀመሪያ የተነሳህበትን ማሰብ ነው ወደፊት እደርስበታለሁ አለው ብለህ የምታስበውን በደንብ ማሰብ ነው። አጠገብ ያሉ ሰዎች ምናልባት ለምን ትጨነቃለ? ለምን አተወውም? ከዚህ የተሻለ ቦታ አለ ብለው ሊያሳዩ ይችላሉ። ግን እዛ ቦታ ላይ በጣም ጽናት ይፈልጋል፣ ጸንቶ ማለፍን ይፈልጋል። ሌላው ሶሻል ቻሌንጆች አሉ። እኔ እንዳልኩ በጣም የናፈኳቸው ሚስቴና ሁለት ልጆች አሉ። ስለዚህ እዚህ አሜሪካ አንድ የተማርነው ነገር ወይም እንደ ልምድ ያየነው ነገር ምንድን ነው? ለቤተሰቦቻቸው ትልቅ ትልቅ ግምትና ትልቅ ዋጋ ይከፍላሉ። ስታርታፕ ስትሆን ኢትዮጵያ ውስጥ ምናልባት ወደ ገጠር ብዙ መጓዝ ይኖርባል። ከአስር ቀን በላይ ልትቆይ ትችላለህ። ለቤተሰብ በቂ ጊዜ አትሰጥም። እህት ወልዳ ላጠይቅ ትችላለህ። ጓደኛ ቤተሰብ ሞቶበት ላጠይቅ ትችላለህ። እነዚህ ቻሌንጆች አይ ቲንክ እኔን ብቻ ፎከስ ያደረጉ ሳይሆን ሁሉም ቦታ የሚያጋጥሙ ናቸው። አሁን ስለ ችግሮቹ ስንነጋገር ችግሮች መፈጠራቸው፣ መኖራቸው፣ ፈተናዎች መኖራቸው አንድ ጉዳይ ነው። አሁን ቅድም ስለ ገንዘብ ስንነጋገር ፕሬዚዳንት ባራክ ኦባማ ከተናገሩት እንደው በኔ እይታ በጣም ትልቅ ነገር የመሰለኝ ስራ ፈጣሪዎችን የሚያበረታታ የገበያ ቦታ እንፍጠር ብለው የተናገሩታል። የገበያ ቦታ በምንል ጊዜ የገንዘብ ስርዓቱ በአግባቡ የተዋቀረ መሆን አለበት። ስለዚህ ገንዘብ የማይገኝ ከሆነ ገንዘብ የሚገኝባቸው ባህላዊና ባህላዊ ያልሆኑ መንገዶችም አሉ። እነሱ እንዴት ነው የሚሆነው? ሜቶሮሎጂ ዝናብ ይዘንባል አይዘንብ፣ እሱ ደግሞ የንግድ ሪስክ ከሱ ጋር የተያዙ ሁኔታዎች አሉ። እሱን ተመልክቶ ደግሞ ኢንሹራንስ መግዛት ይቻላል። እነዚህ የገበያ ስርዓቶች ናቸው። እሱን በማመቻቸት ሂደት በመፍጠር አሰራር በመፍጠር ረገድ በእያንዳንዳችሁ በምትሰሩት ስራ ተገቢ የሆነ ጥያቄ የሚያስነሳ ይመስለኛል። እና እስቲ ስለ እሱ እንነጋገር። ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት፣ የመንግስት ብቻ አይደለም እና የግሉ ሴክተር ከተጠናከረ የተማሪዎች የተለያየ ስራ የሚያገኙ ከሆነ ሁሉም ተባብሮ የሚሰራ ከሆነ ለውጥ እንደሚመጣ ነው የተናገሩት። እና ይህን ነገር ደግሞ አይ ቲንክ ሁሉ የሁላችንም ኃላፊነት እንደሆነ ተሰምቶኛል። አንድ ነገር ለመጨመር ነው። ሌላው የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተማሪዎች ተምረው ስራ ለማግኘት ወይም ደግሞ የሚያገኙት ስራ የተማሩትን አይነት ትምህርት አፕላይ እንዲያረጉ የማያስችላቸው ከሆነ በጣም ተስፋ መቁረጥን እና የወጣቱን የሞራል መውደቅ ያስከትላል። እና የትምህርት ሲስተሙ ራሱ የስራ ፈጣሪነትን የሚያበረታታ መሆን አለበትም ብለዋል። ሌላ አንድ ነገር ያው መጨማመራረት ስራ ሚጨምርበት ና ከናይጄሪያ የመጡ ፌሎች ሲነግሩኝ የነበረው ነገር አንድ እኛ አገር የሌለ በጣም ስላሳሰበኝ እዚህ ጋር ልናገር ና የናይጄሪያ ባንኮች በአመት እስከ መቶ ቢሊዮን ዶላር ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ አገር ያልተለመደ ነው። ስራ መፍጠር የሚያስፈልግ ከሆነ ግዴታ ትንሽ ስራዎችን ፋይናንስ ማድረግ ያስፈልጋል። ያ ደግሞ መንግስት ግዴታ መንግስት እንኳ ባይሳተፍበት፣ አሁን የግል ባንኮች በጣም የተስፋፉ ነው። እነሱን በተወሰነ ፐርሰንት እንዲሳተፉ ሊያደርጋቸው ይገባል እላለሁ። በነገራችን ላይ የዛሬ ሁለት ዓመት ከመጡ የያሊ መርሃ ግብር ተከታታዮች ሚካኤል የሚባል ታውቁት ከሆነ የመካከለኛ ገቢ ላላቸው የንግድ ተቋማት ጥቃቅንና አነስተኛ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶችም የሚሰጡ የብድር ሁኔታዎች አሉ። እሱ እንዲያውም ከዚህ ፕሮጀክቱ አሸንፎ ነው ወደ ኢትዮጵያ የተመለሰው እና ብዙ ስራዎች ይሰራል። ገንዘብ ካለ በሰማይ መንገድ አለ ነው። ሀሳቦች ደግሞ አንዳንድ ጊዜ በሰማይ ላይ የተንጠለጠሉ ሊሆኑ ይችላሉ። እነዚህን ሀሳቦች ለማስኬድ ገንዘብ ከኪስ አይደለም የገንዘብ ስርዓት ነው እየተነጋገር ነው ያለ፣ ነው እና የምትሉት ነገር በጣም ትክክል የሆነ ነገር ነው። ስለዚህ ስለ ቢዝነስና ኢንተርፕሪነርሺፕ ስራ ፈጠራ ስናወራ ትልልቅ ፈጠራዎች ከሌላ ቦታ ከሩቅ ቦታ አይደለም የሚመጡት። እንደ ኢትዮጵያ በተለይ ብዙ ሕዝብ ባለበት ሀገር በዙሪያቸውን ያለውን ችግሮች በዙሪያችን ያለውን ችግሮች እና እኛ ያለንን አቅም አይተን ማርኬት የምንፈልግ ከሆነ በጣም ብዙ የሚሰሩ ስራዎች አሉ። የመጀመሪያው ችግር ገንዘብ ነው ስንል ነበረ። ገንዘብን ደግሞ የማግኛ መንገዶች ከዚህ በፊትም እንደሚታወቀው 80 ፐርሰንት የሚሆነው የዓለም ስታርታፕ ቢዝነሶች የሚጀመረው ከጓደኛና ከቤተሰብ በሚገኝ ገንዘብ ነው። ስለዚህ ቤተሰብና ጓደኛ አካባቢ ያለውን ሪሶርስ ሪስክን በቀነሰ መልክ አሰባስቦ ወደ ስራ መግባት ነው። ወለድም የለውም። ስለዚህ ወደ ስራ መግባት ነው። ቢዝነሶች በአጭር ጊዜ ላይሳኩ ይችላሉ። የስኬት መንገዳቸው አንድ አመት ሊሆን ይችላል። ሁለት አመት፣ አስር አመት ሊሆን ይችላል። እነዛ ግን ኤክስፒሪየንስ ሊኖር ይችላል። በጣም ጥሩ ነው እና አንድ ጥሩ ሞቶ አለች። ብዙ ስታርታፖች የሚጠቀሙባት ትራይን ፌል በዶን ፌል ቱ ትራይ ይባላል። ስለዚህ እየሞከሩ መውደቅ በራሱ መውደቅ የሚባል ነገር የለማቸው ትምህርት ነው ያለው ኤግዛክትሊ። ስለዚህ ይሄን ለመጨመር ነው። እናመሰግናቸዋለን። አትቪዋ ማሀሪክ b hb h አት ቪዮ አማሪክ ላይ አስተያየቶቻችሁ እየደረሱን ነው። ሳሙኤል ፍስሀ መልካም ቡሄ በሉልን ብሏል። መስታወት ጆሲማን ደግሞ ግጥም ልኮልናል። እዚህ ማዶ ሆ አንድ ጀሪካ ዛማዶ ሆ አንድ ጀሪካ የኔማሄኖክ ሄኖክ ሆ ዜና የሚያነበው ሆ ሆ ከአሜሪካ ብሏል። በርቀት ነው የምትተኩሰው እያለኝ ነው። እናመሰግናለን። መስቲ ድምጽሽ አንደኛ ነው ብላሻለች። ደግሞ ሮዝ ብርሃኑ ወደ ተከታዩ ዘገባ እናልፋለን። አሜሪካውያን በአማካኝ አብዝተው ስጋ ይመገባሉ። እንደ ዶሮና ተርኪ ላሉ ነጭ ስጋዎች በይበልጥ እንዲያውም ቀይ የከብት ስጋ ላይ ያተኩራሉ። እንደሚታወቀው ደግሞ ስጋ በፕሮቲን የተሞላ ነው። ረጅምና ጤናማ ህይወት ለመምራት የስጋ አመጋገብን መቀነስ፣ አትክልቶችን አብዝቶ መመገብ ለሰውነት የሚያስፈልገውም በቂ ፕሮቲን ለማግኘት ይቻላል የሚል ጥናት ላይ ተመርኩዛ ካሮል ፒርሰን ያጠናቀረችውን ዘገባ መስታወት አድረገው ይዛለች። ሃምበርገር ለአሜሪካውያን ከነጻነት ቀናቸው ቀጥሎ የሚወደድ እና የመጀመሪያ ምርጫ ነው። አሜሪካኖች በርገርን እንደ ነፍሳቸው ነው የሚወዱት። አዲስ የተገኘው የጤና ምርምር ውጤት ግን አሜሪካኖችን ብቻ ሳይሆን ስጋ ወዳዶቹን ሁሉ ለስጋ ያላቸውን ፍቅር ቀንሱ እያለ ነው። የጤና ባለሙያዎቹ መቶ ሰላሳ ሺህ ፈቃደኛ ተሳታፊዎችን መሰረት በማድረግ ነው ምርምራቸውን የጀመሩት ለጥናቱ የተሳተፉ ሰዎችን የየዕለት የሰውነት እንቅስቃሴ፣ የምግብ አበላል፣ የኑሮና የጤና ሁኔታ መረጃን በመሰብሰብ ነው ውጤቱ ላይ ስ የደረሱት። individuals that consume the highest amounts of animal-based proteins had a somewhat higher risk of mortality in particular cardiovascular mortality ስጋና ከእንስሳት ተዋጽኦ የሚገኝ የፕሮቲን ምግብ አብዝተው የሚመገቡ ሰዎች በከፍተኛ ደረጃ ለልብና ለደንቧንቧዎች እክል ይጋለጣሉ። የሃርቫርድ ዩኒቨርስቲ ተመራማሪ ዶክተር አንድሮ ቻን ናቸው። ሌላው የማሳቹሴትሱ አጠቃላይ ሆስፒታል ሐኪም ዶክተር ሚንጊያን ሶንግ አመጋገብና የሚዘወተሩ እንቅስቃሴዎችን ዝምድና ያስረዳሉ። ይህም ትስስር ጤናማ የኑሮ ዘይቤዎችን በማይከተሉ ሰዎች ላይ በይበልጥ ጎልቶ ይታያል። ፕሮቲን የሰውን አካል በመገንባት ለጡንቻዎች መተካት እንዲሁም ለሰው ልጅ አጥንት ጥንካሬን በማጎልበት ረገድ አስፈላጊነቱ አጠያያቂ አይደለም። ቀይ ስጋን ማዘውተር ለሰውነት አላስፈላጊ የቅባት ክምችት ስለሚያስከትል የሰውነት ደም ዝውውርን ያሰናክላል። ከልብ ጋር በተያያዘ የሚከሰት ህመም ዋናው መንስኤም ይሆናል። የጤና ተመራማሪዎቹ ለልብና ለደም ቧንቧ በሽታዎች የሚጋለጡት ስጋን የሚያዘወትሩት ብቻ ሳይሆኑ ሲጃራን የሚያጨሱና የአልኮል መጠጥ የሚያዘወትሩትም ናቸው። እኒህ ሰዎች ለልብና ለደም ቧንቧ በሽታዎች በቀዳሚነት ተጠቂዎች መሆናቸውንም ደርሰውበታል። ለሰውነታቸው የሚያስፈልጋቸውን ፕሮቲን ከተለያዩ አትክልቶች የሚያገኙ ሰዎች ግን ጤነኛ የደም ዝውውር እንዳላቸውና የልብ በሽታን የመከላከል ብቃታቸውም ከፍተኛ እንደሆነ አረጋግጠናል ይላሉ ዶክተር አንድሪው ቻን ሮቲን ስ ሞር ፌ በግልጽ እንደሚታየው በዋናነት ከተክሎች የሚገኙ በፕሮቲን የካበቱ ምግቦችን ያካተተ የአመጋገብ ዘዴ የሚከተሉ ሰዎች ከእንስሳት ተዋጽኦ የሚገኙ የምግብ አይነቶችን ከሚያዘወትሩት ይልቅ ረዥም ዕድሜ የመኖር ዕድልን ጨምሮ ዘለቄታ ያለው ጥቅም ያገኛሉ። የጥናቱ ውጤት ጃማ ውስጠ ደዌ በተሰኘው የጤና መጽሔት ላይ ነው ለንባብ የበቃው። መስታወት ለዘገባው እናመሰግናለን። ያው ጾሙ እያልሽን ነው እንጾማለን። የጾም ምግብ ያዋጣል፣ እሱ ነው የሚያዋጣ። የዛሬ ጋቢና ጉዞአችን እንግዲህ በዚሁ ወደ መጠናቀቁ ነው። በፌስቡክ ቪኦ አማሪክ ላይ አስተያየቶቻችሁ ደርሰውናል፣ እናመሰግናለን። ያው አስተያየቶቻችሁን መስጠት ቀጥሉ። ሀሽታግ ጋቢና ቪኦኤ ወይም በመጠቀም እንዲሁ አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሄኖክ ሰማ ጊዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ቦርዱን ደግሞ ከፍ ዝቅ የሚያደርግልን ኪት ነው። እናመሰግናለን። የጋቢና ዲጄ ዲጄ ፋሱ ጋር በመሆን ጉዞአቸው የሰመረ እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።